የኢትዮጵያ ዳያስፖራ ትረስት ፈንድ የላከው ሐኪሞችና ሌሎችም የጤና ባለሙያዎች በምርመራው ወቅት የሚጠቀሙባቸው ጓንቶች፣ ሶስት ሽፋን ያላቸው የአፍና የአፍንጫ መሸፈኛዎች፣ ለመተንፈስ የሚያግዙ የፊት ማስኮች ከታማሚዎች ጋር ቀጥተኛና የቅርብ ግንኙነት ለሚያደርጉ ሐኪሞችና አጋዦቻቸው በሙሉ ሰውነት የሚለበሱ ሽፋኖች፣ ከውስጥ የሚያሳዩ የሙሉ ፊት መሸፈኛዎች፣ የሙቀት መለኪያዎች ወይም ቴርሞሜትሮችና ማቀዝቀዣ ቅባቶች መሆናቸውን የፕሬስ መግለጫው ከነቁጥራቸውና ከነዋጋቸው በዝርዝር አስፍሯል። ፈንዱ ለጋሾቹ የሰጡት ገንዘብ የት እንደዋለ እና ጥቅሙንም እንዲረዱ ድጋፋቸውንም እንዲቀጥሉ ግልጽ አሰራሩም መዋጮአቸውን ሊከፍሉ በሚችሉበት ኢዲቲኤፍ የዌብሳይት አድራሻ ላይ ማስፈሩን አስታውቋል። የኢትዮጵያ ዳያስፖራ ትረስት ፈንድ ያቀረበውን ድጋፍ እንዴት እንዳወጣና በምን አይነት ቅንጅት እየሰራ እንደሆነ አቃቤ ነዋዩ ዶክተር ብስራት አክሊሉ በቅርቡ ከቪኦኤ ጋር ባደረጉት ቃለ ምልልስ በዝርዝር ተናግረው ነበር። ነው የኢትዮጵያ የኮቪድ ታስክ ልዩ ሚኒስትሮች ያሉበት ምን ምን ነገር እንደሚያስፈልጋቸው ትልቅ ሊስት አውጥተው ነበረ። ከዛ ውስጥኛ አይተን በመጀመሪያ ያደረግነው ከተሰበሰበው ገንዘብ አንድ ሚሊዮን እዚህ ላይ ለመዋል ነው ያሰብነው። ሰላሳ ሶስት ሰላሳ ሁለትና አራት ሚሊዮን ኢትዮጵያ ብር ማለት ነው። እሱን ከዚህ በፊት ከተሰበሰበው ገንዘብ ነው ያወጣነው። ምክንያቱም ኢትዮጵያ ዲያስፖራ ማህበረተኞች የሚያዋጡት ያው ለተጎዱ ወገኖቻችን ለሚያስፈልጋቸው ብለው ነው። እና ጤና በጣም አንደኛው ትልቁ ነው እና ይሄ ኮቪድ ሲመጣ ያደረግነው ምንድነው ልዩ መስኮት ኢትዮጵያ ዲያስፖራ ማሰባሰቡ ላይ ለሱ ብቻ የሚሰበሰብ ገንዘብ በግልጻዊነት የሚታይበት ከፍተን ግን አንድ ሚሊዮን ወደዛ አስተላልፈን ያ ሚሊዮን ደግሞ ኢሚዲየትሊ ስራ ላይ እንዲውል ለመንግስት የነገር ናቸው። ለሚኒስትር ነገር ናቸው። ምንድን ነው በተቻለ መጠን እነዚህ የጤና ሙያተኞች እነሱ ናቸው እንግዲህ ሄደው ራሳቸውን የሚያጋልጹት ሰውን ለመርካት እነሱ እራሳቸው በደንብ ፕሮቴክትድ ካልሆኑ ሊሞቱ ይችላሉ፣ ሊጎዱ ይችላሉ። አሁን እዚህ ኒውዮርክ እና ጣሊያን ሀገር እንደሚታየው ብዙ ዶክተር ሞተው እኛ ሀገር ደግሞ የዶክተር ማጣት የጤና ተሟት ሕመምተኞችን አደጋ ላይ መዋል፣ ሰውን እንዳይገለገል ማድረግ ነው። ስለዚህ በተቻለ መጠን የእኛ እርዳታ እዛ ላይ እንዲውል እንፈልጋለን። ግን ኃይለኛ ሌላ ደግሞ ፕራዮሪቲ ያለን ካላችሁ ንገሩን አልናቸው። በአጭር ጊዜ ውስጥ እኛም የምንፈልገው ስኖ ብለው ፕሮቴክቲቭ ክሎዝ፣ ሬስፕሬተሩ፣ ሰርጂካል ማስክ እንደሱ አይነት ስጡን ብለው ላኩልን። እሱን አሁን የመግዛት ደረጃ ላይ እየደረሰ ነው። ስለዚህ እኛ ሳይሆን እነሱ ናቸው ይሄ ያስፈልገናል ብሎ እኛ ጥያቄውን መመለስን አለብን። ኢዲቲኤፍ በተመሰረተበት ዓላማ ሊያገለግለውና ሊደግፈው የተዘጋጀው የኢትዮጵያ ሕዝብ እጅግ አጣዳፊ አደጋ ላይ መሆኑን አስተባባሪዎቹ መገንዘባቸውን መግለጫው አመልክቷል። ፈንዱ ለፈጣን ምላሽ መንቀሳቀሱን የጠቆሙት ዶክተር ብስራት ለጋሾቹ የሚገኙት በመላው ዓለም መሆኑንም ጠቁመዋል። አርባ ስምንት ቻርተሮች አሉን። አሁን እዚህ ብቻ ሳይሆን አፍሪካም አለ፣ ካናዳ ውስጥ አለ፣ አውስትሪያ አለ እና እነዚህ እንግዲህ ኒውክሌስ ናቸው፣ አስኳል ገና። ወደፊት ግን እነዚህ ቻርተሮች ብዙ ስራ ሊሰው ይችላሉ። ለኢትዮጵያ ዲያስፖራ ትራስት ፈንድ የገንዘብ ትብብርና አብሮ የመስራትን ብቻ ሳይሆን ኢትዮጵያዊ በሆነ ጉዳይ ላይ ከሌሎች ጋር ተባብረው ሊሰው የሚችሉ ናቸው። የኢትዮጵያ ዳያስፖራ ትረስት ፈንድ ለኮቪድ-19 ድጋፍ የላካቸውን ዕቃዎች ግዢ የፈጸመው በተፋጠነ ተፎካካሪ ጨረታ ካሸነፈው ኤስኤንኤስ ግሎባል ፋርማ ኮርፖሬሽን እንደሆነ አስታውቋል። ኮቪድ-19 ኢትዮጵያ ውስጥ ሊያደርስ የሚችለውን ጫናና ጉዳቱንም በተቻለ መጠን ለመቀነስ ኢዲቲኤፍ ማድረግ የሚቻለውን ሁሉ እንደሚፈጽም ሊቀመንበሩ ፕሮፌሰር አለማየሁ ገብረ ማርያም ማስታወቃቸውንም የፕሬስ መግለጫው አክሎ ጠቁሟል። ኢዲቲኤፍ ወደ ኢትዮጵያ የላካቸው አቅርቦቶች ማን እጅ እንደገቡና ምን ላይ የዋሉ እንደሆነ ከሚመለከታቸው የቅርብ አካላት ተከታትለን በተከታይ ዘገባ ይዘንላችሁ እንመለሳለን።